ዛሬ ለማስታወስ የመረጥ ነው ታሪክ በጊዜው የራዲዮ መጽሔት ፕሮግራማችንን የመከታተል ድል የነበራችሁ አድማጮቻችን የእናንተም ነው። ዶክተር ዳዊት በቀለ ይባላሉ በምስራቃዊ ስዊድኗ የኡሜ ከተማ ኗሪ ናቸው። ያን የቀደመ ሁኔታ በዛሬ ውስጥ ወደሚያሳዩን ወጋቸው እንውሰዳችሁ። ሰላም ጤና ስጥልኝ ዶክተር ዳዊት፣ ከረጅም ወራት በኋላ መልሰን መገናኘታችን ነው። እንኳንም በሰላም በጤና መልሰን ተገናኘን። ጤና ስጥልኝ አሉላ፣ በጣም አመሰግናለሁ። ከአመት በኋላ መገናኘታችን ነው፣ እኔም ደስ ብሎኛል ስለጋበዛቸውኝ። በስራ ላይ ሆኖ ለኮቪድ-19 መጋለጠውን እንደተረዱና ታመው ወደ ቤት በመጡበት ሰዓት ነበር ያገኘሁት። በነበሩት 14 ቀናት ውስጥ የሕመሙን ሂደት በምን ደረጃ ላይ እንዳሉ እርስዎ ከገጠሙት ለአድማጮች ሊረዱ የሚችሉ ሀሳቦችን ያካፍሉ ነበር በህመም ላይ እያሉ። ዛሬ ከአንድ አመት በኋላ ስራ ላይ ሆነው ሳገኘሁት የኮቪድ ሁኔታ ጨርሶም የተጠናቀቀበት ቦታ አይደለም ያለ ነው። እንዴት ኖት? ስራ ቦታ፣ ቤተሰብ፣ አካባቢዎ ምን ይመስላል? በእውነቱ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዳልከኝ የዛሬ ዓመት ልክ በዚህ ጊዜ በኮቪድ-19 ምክንያት ታምሜ ቤት ነበር ያረፍኩት። በሽታው እንደምናውቀው ከጀመረ ጥቂት ወራት ነበር፣ ብዙዎቻችንን ያስደነገጠ ነበር። በመጀመሪያ እኔም በምሰራበት በድንገተኛ ክፍል ሌሎችን በሽተኞች አይቼ የራሴን መታመም ከቤተሰባችን ደዛን ጊዜ እናትም ታማ ነበር እና የቤተሰብም ሁኔታ ሁሉ በጣም ነበር ያስደነገጠን በዚሁ ምክንያት ደግሞ የሚያውቁን በተለይ በዚህ በአውሮፓም በኢትዮጵያም በአሜሪካም በዓለም ዙሪያ ያለ ወገኖቻችን ሁሉ እየደወሉ ፍቅራቸውን፣ ሀሳባቸውን አሳይተውናል። ሐኪም ሆኖ መታመም እንዳልከኝ በአንድ በኩል ትልቅ የህይወትም ልምድ ነው። ሌላው ባለፈበት በኩል ማለፉና እኔ ትልቅ ልምድም ሆኖኛል እንደገናም ድኖ ደግሞ በሽተኞችንም ለማከም መቻል ይሄ መታደል ነው ነው ምለው በቀጥታ አሁን ወዳሉት ሁኔታ ልውሰዶ። የዛሬ አመት በታመሙበት ጊዜ ከህመም ተሽሎት መልሰው ወደ ስራ ገብተዋል። ነገር ግን እያንዳንዷን ቀን እንደ ማንኛውም ለኮሮና ቫይረስ እንደተጋለጠ ህመምተኛ ህመሙን የሚያስታምም ሰው ሆነው ነበር እና ስንነጋገር ወደ ስራ ሲመለሱ ምን የተለየ እይታ እንዲኖረው ታደረገው? ያ ጊዜ ለህይወትም የሚያሰጋ ፈታኝ የሆነ የበሽታ አይነት ነበርና ይሁም ደግሞ በተመሳሳይ ሰዓት ወላጅና ተውም ታመው የነበረበት የህመምን ሁኔታ በተለየ ስሜት እንዲያዩ የሚያስገድድ ይመስለኛልና ለህሙማኖ ቀድሞውንም የቀረበ አስተሳሰብ ቢኖረው እንኳን በታማሚነት ማሳለፎ ምን የተለየ አመለካከት እንዲኖረው አደረገው? በእውነቱ የሚፈጥረው ሁኔታ በጣም የተለየ ነው። ሰው መታመሙ ብቻ አይደለም። ወደ ድንገተኛ ክፍል በሽተኞችችን ሲመጡ ሁላችንም ይህ የመከላከያ ጭንብሉን አጥልቀን እንደገና ሁሉም ሰው ተዘጋጅቶ ነው። ድሮ አንድ በሽተኛ ወደ ሐኪም ቤት ሲሄድ የሰውን ፊት የነርሱን፣ የሐኪሙን፣ የዘመድን ፊት አይቶ እንኳን ይጽናናል። አሁን ግን በሽተኛው እንኳን የሚከተለው ዘመድ የለም። በዚህ በኮቪድ አማካኝነትና እንኳን በሀገራችን በዚህ በሰለጠነው ዓለም በሽተኛ ሆኑ ታሞ ሲመጡ ያለው ጭንቀት ያለው መጠዳደፍ በጣም የሚያስጨንቅ ነው። እና ይሄ ልቤን በጣም ነበር የሚነካኝና ሰው እርዳታ በሚያስፈልገው ጊዜ፣ በጭንቀት ባለበት ጊዜ ያው ኮቪድ ስለተባለ ሌላውም ራሱን መጠበቅ ስላለበት በሕይወት ውስጥ የሚፈጥረው ጫና ትልቅ ነው። እንግዲህ በዚያ በሆስፒታል አካባቢ ያለው ማለቴ ነው። በቤት አካባቢ ደግሞ አንድ ሰው እንግዲህ ይሄ በሽታ ለአንዳንዱ እንደ ቀላል ጉንፋን ሆኖ ሊሆን ይችላል። ግን በቀናት ውስጥ ከባድ ወደሆነ የመተንፈስ ችግር፣ ከፍተኛ ህመም፣ ስቃይ ሲያልፍ አንዳንዴ ድንገተኛ እርዳታ ከሚደረግለት ነገር ሌላ ብዙ የሚደረግለት ነገር ሳይኖር ሲቀር ያስጨንቃልና ይሄ ይሄ በእውነት ትልቅ ትምህርት ሆኖኛል። ለበሽተኛም ያለኝን ነገር ደግሜ እንዳስብም አድርጎኛል። ሊሆን ዳዊት እንግዲህ አንድ ዓመት ብዙ ነገሮችን ዓለም የተመለከተበት በተለይ በአውሮፓ ይሁን በዚህ በዩናይት ስቴትስ እጅግ ጊዜ አልፈናል ማለት ቢቻለም ሶስተኛውን ዙር የወረርሽኙን ማዕበል ማስቀረት ሳናት በተባለችው አውሮፓ የተፈጠረው ስጋት ባለበት ሁኔታ ምን መልክ አለው? በዚህ በዩናይት ስቴትስም ብዙ ለውጦች የታዩበትም ቢሆን በተለይም ደግሞ ከቅርብ ወራት ወዲህ የክትባት አሰጣጡ ከመቶ ሚሊዮን በላይ ሕዝብ ክትባት ያገኘበትን ቢሆን አሁንም ከሚያሳስበው አደጋ ውስጥ አልወጣንም በሚል አስተዳደሩ ብዙ ስራዎችን ለማድረግ የሚሞክርበት ስለ ሕመሙም ያናህል ግድ የሌላቸው ወይም ደግሞ የሚደረገው ጥንቃቄ የታከታቸው ሰዎች ለዛ ከዚህ ቀደም ላየነው የከፋ ሁኔታ ጋባዥ እንዳይሆኑ፣ ወደዚያ ሁኔታ እንዳይመልስ አሳሳቢነቱ ዛሬም አለና በአውሮፓ እርስዎ ባሉበት ስዊድን አጠቃላይ ይዞታ ምን ይመስላል? በሆስፒታል የማን ቁጥር ቀነሰ? ሰዎች የተሻለ ጥንቃቄ ያደርጋሉ? ወይስ አሁንም አሳሳቢነቱ እንዳለ ነው? በእውነቱ እንዳልከው ነው። አሁን ይሄኛው ሶስተኛው የዚህ የወረርሽኑ ማዕበል በአንድ በኩል የክትባቱ መኖር ደስ ቢያሰኝም ሰዎች እየዳከማቸው እየታከታቸው ይመስላል እና እንግዲህ ከአመት ከአራት ወር ከአምስት ወር ከጃንዋሪ ሁለት ሺህ ሀያ ጀምሮ እንግዲህ ይህ ነገር ከተከሰተ ጀምሮ ነገሮች በጣም በስተዋል እና የመታከት ነገርም ቢኖር ይሄን ነገር መቀጠሉ በተለይ በፊት ያልተጎዱ ሀገሮች አሁን የበለጠ ለዛ ነገር እየተጋለጡ መሆናቸው ያስጨንቃል እና ዋናው የሰው ሕይወት እዚህ በአውሮፓ ውስጥ እንደዚህ እያስጨነቀ እንደገና ልመልስህና እዚህ ብንሆንም የኢትዮጵያም ነገር ያስጨንቀናል። እዛም ያለው ነገር እየበዛ መምጣቱ ትልቅ ትልቅ የሚያስጨንቀን ነገር ነው። እንዳልከው በምኖርበት በስዊድን ሀገር ውስጥ በአሁኑ ጊዜ ያው ክትባቱን እየጨመሩ ነው። ወደ አስራ ስድስት ፐርሰንቱ የመጀመሪያውን ክትባት ታግኝቷል። ስድስት ፐርሰንቱ ደግሞ ሁለተኛውን እና የተለየ ዝግጅት እንዲሆን ይህ አውሮፓ የተባለው በተነጻጻሪ ሀብታም እንኳን አገር ቢሆን ያለው ጭንቀት ያለው ሐዘን አሁንም እንደበዛ ነው። በሽታው አሁንም እንደጨመረ ነው ያለው። ምናልባት ጥቂት መሻሻሎች አንዳንድ ቦታ ታይቶ ይሆናል። ምንም የተለየ ትልቅ ለውጥ የሚባል ነገር የለም። ያልዘጉ ሀገሮች አሁን እየዘጉ ነው። እንደ ቼክ ሁሉ ሀገሮች መጀመሪያ ደህና የነበሩ አሁን በሶስተኛው ዙር በጣም እየተጠቁ ነው፣ እና ችግሩ እንዳለ ነው ለዚህ ሀገር ውስጥ ቢሆን መልካም። በህመም ውስጥ አልፈው ብዙ ጥረት ያደረጉ ከዚህ ቀደም ያደረጓቸው ሙከራዎች ክትባቱን ጨምሮ ፍሬያማ ውጤት እያመጡ ባሉበት እንኳን አሳሳቢነቱ ዛሬም አልቀለለም እና እስኪ ጠቀሳ አድርገውታል። ይሄን ሁኔታ ወደ ኢትዮጵያ እንወሰደው። በቅርቡ ወደ ኢትዮጵያ ተጉዘው እንደተመለሱ ተረድቻለሁ። ከዚህ ቀደምም የበጎ አድራጎት ስራዎችን ኢትዮጵያ ውስጥ ያደርጋሉ። ምን ታዘቡ? ኢትዮጵያ ያለው ሁኔታ ዛሬ ይበልጥ እያነጋገረ ይበልጥም እያሳሰበ ነው። አዲስ አበባ ውስጥ የሆስፒታል መኝታዎች ሞልቶ ህሙማንም መቀበል አልቻልንም የሚባልበት ደረጃ፣ በኮቪድ ታሞ የሚሞቱ ሰዎች ቁጥር እየጨመረ ባለበት የታማሚዎች ቁጥር እየጨመረ ባለበት ጊዜ ውስጥ ነው ያለ ነው እና ቀደም ሲል መጀመሪያው አካባቢ የተደረጉ ጥንቃቄዎች ኋላ ላይ ቸል በመባላቸው ይህ ሁኔታ መከሰቱን ነው የሕክምና ባለስልጣናት የሚናገሩት እና እርስዎ የሁለቱንም ዓለም እንደተመለከተ ይልቁንም ደግሞ በድንገተኛ እርዳታ በሚሰጥበት የሆስፒታል ክፍል ውስጥ በየቀኑ ያን አይነት ሕክምና ለሰዎች እንደሚሰጥ ሐኪም በኢትዮጵያ ያለውን ሁኔታ እንዴት ይገመግሙታል? ምን ታዘቡ? አገራችን ውስጥ ትልቁ ሀብት አለ የምንለው ፍቅር ነው፣ መተሳሰብ ነው። ግን አሁን ባለንበት ሁኔታ ውስጥ ከዚህ ኮሮና ለረጅም ወራት እንደዚሁ ነገሩ እየሄደ ስለቀረ በእውነት የነበረው ጥንቃቄ እንደላላ እመለከታለሁ። አዎ፣ አልፎ አልፎ አሁንም ሰዎች የአፍ መሸፈኛ ያድርጋሉ፣ ርቃታቸውን ይጠብቃሉ። በዛው መጠን ደግሞ ከኑሮም የተነሳ የግድ ሰዎች አንድ ላይ የሚሆኑበት አጋጣሚዎች ብዙ ናቸው። አቶ ቢሶስ ስንመለከት በአውቶቢሱ ተፋፍገው ነው የሚሄዱት። መንገድ ላይ ስንመለከት በጣም ብዙ ነው። ሰዎች እንደረሱት ነው የምመለከተው። ምናልባት አዲስ አበባ አካባቢ ይሻል ይሆናል እንጂ ወጣ ሲባል ደግሞ በጣም እንደበዛ ነው የምናየው እና አዲስ አበባ ከነበርኩኝ እንግዲህ ሶስት ሳምንት እንኳን አልሞላኝም ከዛ ከተመለስኩኝ እና አም ብዙ ሰው እየሞተ ነው። ከዚያም በሳምንት ልዩነት አሁን ስሰማ ከአንድ ቤት ውስጥ ወደ ሁለት ሰው እንደሞተ አባትና ልጅን ሰማሁኝ። ብዙ የምናውቃቸው ሰዎች እንደዚሁ እየሞቱ ነው እና አገራችን ውስጥ ችግሩ እየባሰ ነው። ይሄንን ነገር መረዳት አለብን። አሁን ማድረግ የምንችለውን ትንሹን ጥንቃቄ እንኳን ማድረግ ያለብን ጊዜ ነው። እንዳልከው ነው። ሆስፒታሎች የሉንም። እንኳን አሁን ቀርቶ በተለይ በድንገተኛ ሕክምና ከዚህ እንኳ ከመጀመሩ በፊት ከሁለት ከሶስት ዓመት በፊት ተመላልሼ እንዳየሁት ይሄ የድንገተኛ ሕክምና መቀበያችን በጣም በጣም ደካማ ነው በእውነቱ። ይሄንንም በተለይ በውጭ ያለንም ወገኖች እንድናስም የምንፈልገው ማድረግ እንኳን ብንችል ለሀገራችን ማድረግ ያለብን አሁን መርዳት የሚገባን በዚህ በህክምናው ዘርፍ ላይ ብዙ ነገር አለ። እና ለወገኖች መናገር የምፈልገው ነገር አሁን መጠንቀቅ ያለብን ጊዜ ነው። በተለይ እዚህ በአውሮፓና በአሜሪካ የነበረው ይሄ ሁለተኛው፣ ሶስተኛው የዚህ የወረርሽኑ ማዕበል በሀገራችን አሁን እንደመጣ እናያለን። እና መጠንቀቃችን አናቋርጥ። ይሄ የመጀመሪያው ምክሬ ነው። ርቀትን በመጠበቅ የአፍ መሸፈኛዎችን ማድረግ፣ እጅ መታጠብ ይሄም አስፈላጊ ነው። እንደዚህ እንደ ሰለጠነው ሀገር የምንጠቀምበት ምንም ኢኮኖሚውም የለንም፣ ችሎታውም የለንም። እዚህ አውሮፓ ውስጥ አንድ ሰው ምግብ ቤት ቢኖረው ምግብ ቤቱን ቢዘጋ መንግሥት ይደጉመዋል። ንግድ ቢኖረው በንግዱ ያግዘዋል። ሰዎች ከቤታቸው ሆነው መስራት ይችላሉ። ኢትዮጵያ ውስጥ ግን ያ ነገር የለም። የግድ ውጭ ወታም የምትቸረችር እናት ውጭ መውጣት አለባት፣ መገናኘት አለባት። ስለዚህ አሁንም እንደው ይሄንን ነገር ማሰቡ እንዳልከው እዚህ አውሮፓ ውስጥ ብንሆንም ልባችን ሁልጊዜ ኢትዮጵያ ውስጥ ነው። ከአንድ ዓመት በፊት መስከረም ላይ የሩጫ ውድድር አዘጋጅተን ነበር፣ ጎ ፎር ኤቲ በማለት በመጀመሪያ ደረጃ በዚህ በኮቪድ ለተጠቁ ወገኖቻችን የሚሆን ወደ ኢትዮጵያ እርዳታ ለመላክ ችለናል። እንደገናም ደግሞ አሁን በቅርቡ በዚሁ ለኢትዮጵያ እንሄዱ የምንራመ እያልን በትግራይ በመተከል በኮንሶ አካባቢ ላሉ ወገኖቻችን የሚሆን ፈንድ ሬስ እያደረግን ነው እና ውጭ ብሆንንም ሁልጊዜ መስራት የምንችለው ነገር አለ አትሊስት ወገኖቻችን ያላቸውን አስተሳሰብ እንዲለውጡ መልካም ሰውና ወዳጆቹ ኢትዮጵያ ውስጥ በሚደረጉ ቀደም ብዬ እንዳልኩት የበጎ አድራጎት ስራዎች ውስጥ በቀጥታ ትሳተፋላችሁ። በአሁኑም ሰዓት በዚህ ሁኔታ ውስጥ ያሉትን ለመርዳት እንቅስቃሴዎችን እያደረጋችሁ መኖሩን ያስረዱን ዶክተር ዳዊት፣ እስኪ ደግሞ ወደ ስራው ሁኔታ ለመልሶ እና ከአንድ አመት በፊት የነበረውን ነገር ያስታውሱ እና በስራ ምን አይነት ሁኔታዎች ተለወጡ? ድንገተኛ ህሙማንን የምትቀበሉበት ክፍል ውስጥ በአሰራር ደረጃ ምንድን ነው እንደው በመሰረታዊነት ኮቪድ ያመጣው ለውጥ ምናልባትም ከኛ ጋር የሚቆዩ ለውጦች ሊሆኑ ይችላሉ ተብሎ የሚታሰቡ አሉ። የህይወትን አቅጣጫ በሚመለከተው ላይ ተመልሰን እንነጋገራለን። በህክምና ስራው፣ በሙያው ግን ምን አይነት ለውጦችን አመጣ እንደው ጎልተው የሚታይ ካሉ ህሙማን ወደ ሆስፒታል በሚመጡበት ጊዜ ማድረግ ያለባቸው፣ በህክምና ክፍል ውስጥ እናንተ የምታደርጓቸው ዝግጅቶች የትኞቹ በጎላ ሁኔታ የዛሬ ዓመት ከነበረው ተለውጠው ይሆን? አድማጮች ከዶክተር ዳዊት በቀለ ጋር ያደረግነው ቃለ ምልልስ ይህ ብቻ አይደለም። ሙሉውን ቃለምልልሳችንን በድረ ገጻችን እና በማኅበራዊ ገጾቻችን እናኖራለን። ለአሁኑ ግን ዶክተር ዳዊትን ለጊዜያቸው እናመሰግናለን።